ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ምሽት ፕሮግራማችን የኦዴድ ማዕከላዊ ኮሚቴ ስብሰባና መግለጫ

በሌላ ዘገባ ደግሞ እንደ አውሮፓውያን አቆጣጠር ከ2015 ወዲህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች የተፈናቀሉ ህዝቦች አንድ ሚሊዮን አካባቢ ይደርሳሉ ተብሏል። ማለት ይህ ግጭቶች በተፈጠሩ ጊዜ ሁሉ ሁኔታዎች ይበልጥ ይወሳሰባሉ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒኮላስ በርኔት ናቸው። ይዘናቸዋል። ሌላው ዘገባችን ደግሞ ወደ እስራኤል ይወስደናል። ሀሳባችን፣ ፍላጎታችን፣ ችግራችን እስኪ ቃለልልን ድረስ ያውኛ ሁልጊዜ እንጨዋለን። አቅማችን መቸው ነው። ምንም የምናደርገው ነገር የለም። በርካታ ኤርትራውያንና ሱዳናውያን የእስራኤል መንግስት በስደተኞች ላይ ያወጣውን ሕግ በመቃወም ዛሬ ስላደረጉት ሰላማዊ ሰልፍ ዘገባ አለን። ከተሳታፊዎቹ አንዱ ናቸው። ጊዜ ከበቃ ሙዚቃም ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀርተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ለሌላ ጊዜ ቀጠሮ መስጠቱ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን ከምሽቱ ሶስት ሰዓት ስርጭታችን ላይ ይዘን እንቀርባለን። በሌላ ዜናችን ደግሞ የኬንያ ተቃዋሚ መሪ ራይላ ኦዲንጋ ባለፈው ሳምንት ናይሮቢ ላይ ፈጽመውታል በተባለ የይስሙላ ፕሬዚዳንታዊ ቃለ መሀላ ስነ ስርዓት ላይ ተገኝተዋል የተባሉን የህግ ባለሙያ መንግስቱ በኃይል አስወጥቶ ወደ ካናዳ ሸኛቸው። ጠበቃው ሚጉና ተይዘው በአምስተርዳም አድርጎ ወደ ቶሮንቶ በሚበር ኬኤልኤን አውሮፕላን ተጭነው የተላኩት ትላንት ምሽት ነበር። ባለስልጣናቱ ሚጉናን በኃይል ይዘው ያስወጧቸው ዛሬ ረቡዕ ፍርድ ቤት እንዲቀርቡ አንድ የናይሮቢ ዳኛ și să ረግጠው እንደሆነ ተገልጿል። የራይላ ኦዲንጋን የቃለ መሀላ ሥነ ሥርዓት በማዘጋጀት ና በማካሄድ ቁልፍ ሚና ተጫውተዋል የተባሉት ሚጉና ባለፈው አርብ ተይዘው በመንግስት ላይ በተፈጸመ ደባ የወንጀል ክስ ተመስርቶባቸው እንደነበር ይታወሳል። ሚጉና የኬንያ ዜግነታቸውን ሰርዘው የካናዳን ዜግነት ከአመታት በፊት መውሰዳቸውን የሀገር ውስጥ ሚኒስትር ዛሬ ባሰራጨው የትዊተር መልእክት አስታውቋል። የሚጉና ሚጉና የመያዝ በምዕራባዊቷ ኪስሙ ከተማ ውስጥ የአንድ ሰው ህይወት የጠፋበትን ተቃውሞ ና ግጭ ግጭት ቀስቅሷል። በሙስና ወንዝ ወንጀል ክስ የተወጠሩት የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ የፖለቲካ ህይወታቸው ማክተሚያ ተቃርቧል እየተባለ ነው። በሙስና ቅሌት ባለፉት አሳስ ከገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ መሪነታቸውም ተነስተዋል። የፖለቲካው ዋና ስራ የፓርቲው ዋና አስፈጻሚ አካል ከሚስተር ዙማ ና የፓርቲው አመራር እንዲሁም ከምክትል ፕሬዝዳንቱ ሲሪል ራማ ራማፎሳ ጋር ገቢ ገንቢ ሲል የጠራውን ውይይት ተከትሎ በ ሰባ አምስት አመቱ ፕሬዝዳንት መአጼ እድል ላይ ለመወሰን ዛሬ ጠርቶት የነበረውን ስብሰባ አራስሟል። በመጨረሻም የዚምባብዌው ተቃዋማዊ ፓርቲ የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ መሪ ሞርጋን ቻንጊራይ ናልሰን ቻሚሳን የፓርቲው ተጠባባቂ ፕሬዚዳንት አድርገው ሰየሙ። የኤምዲሲው ተጠባባቂ ፕሬዚዳንት ስልጣን ከተሾሙበት ጊዜ ጀምሮ ተግባራዊ መሆን መጀመሩ ታውቋል። ከኤምዲሲ ሶስት ምክትል ፕሬዚዳንቶች አንዱ የሆኑት ቻሚሳ በተጠባባቂ ፕሬዚዳንትነት የሚቆዩት ቻንጊራይ ጎረቤት ደቡብ አፍሪካ ውስጥ የካንሰር ሕክምና አድርገው መለሱ መሆኑም ታውቋል። ቻንጊራይ የደንዳኔ ካንሰር እንዳለባቸው ካሳወቁ ካለፈው ሰኔ ወዲህ ሆስፒታል እየተመላለሱ ናቸው። ቻንጊራይ ምናልባት አሁን ላይ ተርፉ ይችላሉ እየተባለ ባለፉት ጥቂት ቀናት ውስጥ ጭምጭምታዎች ቢሰሙም ራሳቸው ዛሬ ባሰራጩት የትዊተር መልእክት ግን የለም፣ ያን ያህል አልጠናብኝም፣ ደህና ነኝ፣ ህክምናዬ ይሳካል ብለዋል። ሞርጋን ቻንጊራይ ለ ሰላሳ ሰባት ዓመታት ገዝተው ባለፈው ህዳር በሀይል የተነሱት ሮበርት ሙጋቤን በመቃወም ኤምዲሲን የመሰረቱት የዛሬ 19 ዓመት ነበር። አድማጮች፣ ለሰአቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የምትከታተሉት የጋቢና ቪ ዝግጅታችንን፣ ወደ ቀዳሚ ዘገባችን እናልፋለን። የኦህዴድ ማዕከላዊ ኮሚቴ ለአስር ቀናት ስብሰባ ማድረጉ ይታወሳል። በዚህ ስብሰባም የተለያዩ ውሳኔዎችን ወስኖ በትላንትናው ዕለት የጽሁፍ መግለጫ ማውጣቱም ይታወሳል። ካወጣው የጽሁፍ መግለጫ ውስጥ ከማዕከላዊ ኮሚቴው ለኢህአዴግ ጉባኤ የሚሳተፉ አስራ አራት ሰዎች ከጉባኤው እንዲታገዱ ማድረጉን ያስታወቀ ሲሆን እንደዚሁም ደግሞ አራት ማዕከላዊ ኮሚቴ አባላት እስከሚቀጥለው ጉባኤ ድረስ ታግደው እንዲቆዩ፣ አንዱ ደግሞ በማስጠንቀቂያ እንዲታለፍ መወሰኑም ይታወሳል። በአጠቃላይ ጉባኤው በምን ሁኔታ ላይ ነው ያተኮረው በምን ወቅታዊና ወቅታዊ አጀንዳዎች ላይ ያተኩሯል ሲል ማምሻውን የድርጅቱን የማዕከላዊ ጽህፈት ቤት የከተሞች የፖለቲካና የድረገጽ ጉዳይ ኃላፊ አቶ ሀብታሙ ሀይለ ሚካኤልን አነጋግሬያቸው ነበር። አሁን የተጀመረውን ለውጥ መምራት የሚችልበትን አቋም የገመገመበትና በህዝቡ ውስጥ እየተፈጠረ ያለውን የለውጥ የእድገትና አዳዲስ ፍላጎቶች መምራት ጥያቄዎችን መመለስ መምራት የሚያስችል ግምገማ ያደረገው በተለይ ህዝብ ውስጥ ያለውን ፍላጎት ህዝብ ውስጥ ያለውን ተነሳሽነት የለውጥ ፍላጎት እስካሁን እንዴት መስመሪያ የነበረው የነበሩ ክፍተቶች የነበሩ ስፍልናቸው የሚሆን አይተዋል። ከዚህ በመነሳት አሁን ህዝባችን ቀዳሚያ የሚጠብቀው ተግባር ስለሆነ በቀጣይነት ምንም ላይ ተኩረን እንደሚሰራ የሚፈልገውን ከህዝቡ ፍላጎቱ መነሳት እነዚህን ጥያቄዎች ለመለስ ነው ዋናው ለሀገራችን ህዝቦች፣ ለኦሮሞ ህዝብ አጠቃላይ ሌሎች ስታገላሉት ህዝቦች የተላለፈ መልእክት ነው። መልክቱም በቀጣይነት የነበረ ያለፉትን ችግሮች በማስተካከል ለወደፊቱ ደግሞ ብሩህ የሆነ ተስፋ እንደሚታይና ያንም አብረን። ይህችን ሀገር አብረን ለመገንባት ይህችን ሀገር ብዙ ልዩነቶች ሊኖሩ ይችላሉ። ብዙ በብዙ ጉዳዮች ላይ እንችላለን፣ ግን አንድ በሚያደረጉ ጉዳዮች ላይ ሀገራችን ህዝቦች፣ ኢትዮጵያን፣ ኦሮሚያን፣ አጠቃላይ ክልላችንን፣ ሀገራችንን እንዴት የጀመረችውን የእድገትና የሰላም ጉዞ ማስቀጠል እንችላለን። ስለዚህ የና የእያንዳንዱ የዲያስፖራው፣ የምሁሩ፣ የወጣቱ፣ የመላው የምልአተ ህዝቡ፣ የአጋር ድርጅቶች ሌሎችን ሀገራችን ያሉ ወንድምና እህት ህዝቦች ድርሻ ምንድን ነው የሚለውን እና እዛ ላይም ከኛ ጎን እንዲቆሙ የጀመኑንም የለውጥ እድገት እንዲደግፉ ችግሮቻችን ነገሩ ሄዱ የያዘለ መልእክት ነው ለህዝቡ ለአጠቃላይ አቋም መግለጫው ላይ የተሳተፉት አካላት የተላለፈው ከተቃዋሚ የፖለቲካ ፓርቲ ድርጅቶች ጋር መስራት የሚል ነገርም በመግለጫው ላይ ተጠቅሷል። አሁንም እርሱ አንስተውታል። በምን አይነት መልኩ ነው መስራት ሲባል ምንድን ነበረ ጎደለ? እስካሁን እንግዲህ ኢህአዴግም እንደ ኢህአዴግ እንደ ፓርቲም እስካሁን ድረስም እየሰራን ነው፣ ምህዳሩ ክፍት ነው ሲል ቆይቷል። እና አሁን ምን ጎደለ? ምንን አሟልተን እንሰራለን ነው ተብሎ የተወሰነው? መስራት የሚለው ድፍን ስለሆነ እንግዲህ በኢህአዴግ ስብሰባ ላይም የተነሳው የፖለቲካ መደራችን አስፍተን ከዚህ በበለጠ መንገድን ጠጋ ብለን ማሳተፍ አለብን። ያስቀመጥናቸው የተስቀመጡ ህጎች እንድቻሰን አንደኛ እነዛም የበተለይ ከምርጫ ህግ ከመሳሰሉ ጋ አሁን እየተሰራ ያለ ትልቅ ስራ አለ። እሱ ትልቅ ለውጥ ያመጣል። አንዱ ይሄ ነው። ቀጥሎም በዲሞክራሲያዊ መንገድ በማንኛውም ቦታ በዲሞክራሲያዊ መንገድ ሳብ ጊዜው ያሳት ውጭ ጊዜ በመወያየት የሚኬድበትና የሰለጠነ ህብረተሰብ እየሰፋ ያለበት ስለሆነ በተለምዶ መሪያችንን ለቅጠን ሳይሆን ጠጋ ብለን እኛም ከመስመራችን የተወሰነ ደረጃ ሳንለቅ ህገ መንግስታችንን በመጠበቅ ለውይይት ክፍት መሆን አለብን፣ ጠጋ ብለን ማወያየት አለብን የሚል ነው። እስካሁኑ በልማት ስራዎች፣ በሌሎችም እየሰራናለናቸው ጉዳዮች አሉ። አሁን ግን ልንወያይባቸው ልንነጋገርባቸው የምንችላቸውን ነገሮች ድንበርሳ እናቶች ተወያይተን የምንተማመላ እንተማመናለን። በሰለጠነ መልኩ ለዊት ቢሆን ምህዳር ማስፋት አለብን የሚል መልእክት ነው። እንግዲህ ይሄ የፖለቲካ ምህዳር መስፋት ሲነሳ በእስር ቤት የሚገኙ የፖለቲካ ፓርቲ አመራሮችንም ይጨምራል። ምክንያቱም ከዚህ ቀደም በፖለቲካ ተሳትፎ ምክንያት በእስር ቤት ያሉ በርካታ እስረኞች አሉ። በእርግጥ መንግስት በቅርብ ጊዜ የመፍታት እርምጃ እንደሚወስድ ይፋ አድርጎ ነበረ። ግን እስካሁንም ድረስ ያልተፈቱ እንዳውም ጉዳያቸው ይብሱኑ እየጠነከረ የመጣ እነሱንስ በተመለከተ የተነጋገራችሁበት ነገር አለ? ለምሳሌ እነ አቶ በቀለ ገርባና ከአቶ በቀለ ገርባ በኦፌኮ አመራርነት የታሰሩ በጣም ብዙ ሰዎች አሉ። እንግዲህ በአጠቃላይ ኦዴድ ውይይቱን የሚያካሄድበት ጊዜ እንደ ሀገርም የፖለቲካ ምህዳሩን ማስፋት ማለት ወደ ሰፊ ሆነን ነገሮችን ማየት አለብን የሚል ነው። ስለዚህ ባለፈው የተወሰነ ምንጭ እጅግ በጣም ሰፊ መንገድ የሄደና ሰፊ ቅርባይነት፣ ሰፊ የማስተዋል እንደ ኢህአዴግም የተወሰነ ውሳኔ ህዝብን የማክበር የህዝብን ጥያቄ ማዳመጥ ያለበትና በህዝብ ዘንድም ትልቅ ግብረ መልስ የተገኘበት ነው። እዚህ በመነሳት በማንኛውም ደረጃ ጉዳያቸው እየታዩ ያሉ ህግ ጉዳይ ላይ ያሉ እንደሚያይ ኢህአዴግም እሁድ ሄድም እዚህ ማለት ነው በግልጽ አስቀምጧል። ስለዚህ በሂደት መታየት የሚገባቸው ነገሮች ሁሉ አንድ በአንድ በግለሰቦች ብቻ ሳይሆን በቡድንም ምንድን ነው ያለው ችግር እየተባ እየታየ በተለይ በኢህአዴግ ላይ በኢህአዴግ ጉባኤ ውይይት ላይ የተወሰኑ ውሳኔዎች ሳይሸራረፉ ተግባራዊ እንዲሆኑ እሁዴት እንደሚታገልም አቋም ሁሉም በግልጽ አስቀምጠዋል። ስለዚህ እያያን እንዳንዱ በእስር ቤት ያሉ ዜጎቻችን እንዴት ነው መብታቸው የሚከበረው? እንዴት ነው በተቀመጠው አቅጣጫ የሚታየ? የሚለው አንድ በአንድ ሳይሆን በአጠቃላይ በማዕቀፉ መወሰድ ያለባቸውን እርምጃዎች እንዴት እየወሰዱ እየተወሰዱ የሚያለው ኦዴድ በየቀኑ እየገመገመ ከሚመለከቱ አካል ጋር እየተወያየ ለህዝቡ የሚሆነውን ነገር እያርሳ ወጣን የሚሄድም ነው። በዚህ መግለጫ ውይይቱን ያስቀመጠ አቶ ሀብታሙ ኃይለ ሚካኤል ከመግለጫውና ከስብሰባው በበለጠ በተግባር የተወያየንበትን ነገር ተግባራዊ ለማድረግ ወስነናል ብለዋል። እየየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የሰው ሕይወት መጥፋቱና ብዙዎች ከቤት ንብረታቸው መፈናቀላቸው ይታወቃል። የውጥረቱ አሳሳቢነት የኢትዮጵያን ሕዝብ ብቻ ሳይሆን የዓለሙን ሕብረተሰብ ትኩረት እንደሳበም ይዘገባል። የተባበሩት መንግስታት ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አይኦኤም ትላንት ባወጣው ሪፖርት መሰረት ከግጭቶቹ ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ያወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2015 ዓ ም ወዲህ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የተፈናቀሉ ህዝቦች አንድ ሚሊዮን አካባቢ እንደሚደርስ ይጠቁማል። ከአለም ከፍተኛ እርዳታ ለኢትዮጵያ የምትለግሰው ዩናይትድ ስቴትስ ይህንን በሀገሪቱ የተከሰተውን የብሔረሰቦች ግጭት የምታየው እንዴት ነው? መፍትሄ ለማምጣትስ ምን ጥረት ታደርጋለች? ባልደረባችን ትዕግስት ገሜ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑትን ኒኮላስ ባርኔትን አነጋግራለች። ትዝታ በላቸው ታቀርበዋለች። ትዕግስት በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ለኒኮላስ በርነት አስቀድማ ያቀረበችው ጥያቄ በቅርቡ በምስራቅ ኢትዮጵያ በተለይ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት አስመልክቶ ኤምባሲው የተረዳው ምንድን ነው የሚል ነበር። ቃል አቀባዩ ይመልሳሉ። በዚህ እጅግ አስፈላጊ ጉዳይ ላይ እንድናገር ዕድሉን በማግኘት ያመሰግናለሁ። ጉዳዩ በጣም በቅርበት የምንከታተለውና ኢትዮጵያውያንን ብዙ ያስጨነቀ መሆኑን እረዳለሁ። የግጭቱ መንስኤዎች ውስብስብ ከመሆናቸው ባሻገር ለእኛም አስቀድመን ለመናገር የምንችለው አይደለም። ግጭቱ በትክክል የደረሰበትን ምክንያት በተመለከተ የተለያዩ ወገኖች የተለያየ አስተያየት አላቸው። እኛን ይበልጥ የሚያሳስበን ጉዳይ ግን በግጭቱ ሳቢያ የተፈናቀሉ ሰዎች ያሉበት ሁኔታ ነው። እንዴት ነው እየተረዱ ያሉት? በምን መንገድ ነው መረዳት ያለባቸው የሚሉት ጥያቄዎች ይበልጥ ያሳስቡናል። ሚስተር በርነት የተፈናቃዮችን ቁጥር በተመለከተ እናንተ ያላችሁ አሃዝ ምን ያህል ነው? እንደሚያውቁት መንግሥትና ሌሎች ምንጮች የሚሰጧቸው ቁጥሮች የተለያዩ ናቸው። ለቃል አቀባዩ የቀረበው ተከታይ ጥያቄ ነበር። እንደ እውነቱ ከሆነ አንዱ ይህን ጥያቄ ለመመለስ ያለብን ትልቁ ፈተና ግልጽ መረጃ ለማቅረብና የችግሩን ስፋት ለማወቅ የሚያስችለን ተደራሽነት አለን ብለን አይሰማንም። ዩናይትድ ስቴትስ ለኢትዮጵያ ትልቁ ነው የሚባለውን ሰብአዊ እርዳታ እንደምትሰጥ ብዙ ሰው ያውቃል። ዩናይትድ ስቴትስ በሀገር ውስጥ በድርቅና ሌሎች ምክንያቶች የተፈናቀሉትን ሰዎች ለብዙ ዓመታት ረድታለች። መፈናቀልን የሚፈጥረው ደግሞ ግጭት ብቻ አይደለም። ነገር ግን ከኦሮሚያና ሶማሌ በግጭቶች ሳቢያ የተፈናቀሉ ሰዎች ቁጥር ከፍተኛና ቀውሱም የከፋ በመሆኑ የደቀነው ፈተናም ያን ያህል ግዙፍ ነው። ይህን ለመሰለው ግዙፍ ፈተና ምላሽ ለመስጠት ጠንካራ ኅብረትና የመረጃ ልውውጥ ያስፈልጋል። ረዳት ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ከጥቂት ወራት በፊት አካባቢውን በጎበኙ ጊዜ እንዳነሱት ሁሉ የምንሰጠው እርዳታ በተገቢው መልክ እንዴት ለተፈናቃዮቹ እንደሚደርስ ለማወቅ ጥረት እያደረግን ነው። ምን ያህል ተፈናቃዮች እንዳሉና የት እንደሚገኙ እንዲሁም መንግሥት ችግሩን ለመቅረፍ የያዘውን ጥረትና እቅድ በግልጽ ከተረዳን የበኩላችንን ሚና ለመጫወት ነገሮችን ያቀልልናል። ስለ መረጃዎች መጋራትና ችግሩ አውስተዋል ሚስተር በርነት ያን አስመልክቶ ችግሩ ምንድን ነው? መንግሥት የሚፈጥረው ችግር ነው ወይስ አሁንም በአካባቢው ግጭቶች መቀጠላቸው ነው? ምንድን ነው መረጃዎችን ለማግኘት አስቸጋሪ ያደረገውና ለሚመለከታቸው ወገን መጋራቱን ያወሳሰበው የሚል ነው ቀጣዩ ጥያቄ። ማለት ይህ ግጭቶች በተፈጠሩ ጊዜ ሁሉ ሁኔታዎች ይበልጥ ይወሳሰባሉ። በተለይ ወደ ግጭት ያመሩትን ሀቆች በተመለከተ በጣም መጠንቀቅ ያስፈልጋል። ሁኔታዎች እጅግ ውስብስብ መሆናቸውን መናገር እንችላለን። ነገር ግን በጣም አስፈላጊው ጉዳይ ግልጽነት መኖሩ ላይ ነው። የቆሱን ስፋትና ጥልቀት ማወቅ ግድ ይላል። የእኛ ኃላፊነት ደግሞ የተቸገሩትን ለመርዳት ያለን ግብ ምን ያህል ተሳክቶልናል የሚለውን ጥያቄ መመለስ ነው። ብዙውን ጊዜ አጠቃላይ እቅዱን ስንመለከት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመርዳት ቀዳሚ ኃላፊነቱ የሚወድቀው በመንግስት ላይ ነው። በአብዛኛው ደግሞ ከተባበሩት መንግስታት ጋር በቅርበት ተባብሮ ለችግሩ መፍቻ የተቀናበረ እቅድ የሚያወጣው መንግስት ነው። ዩናይትድ ስቴትስ ለኢትዮጵያ ከዓለም ሁሉ ዋናዋ ለጋሽ አገር መሆኗ እሙን ነው። ለመሆኑ ይህን አሁን የተከሰተውን የዜጎች መፈናቀል አስመልክቶ የችግሩን ግዝፈት በማስረዳት በፌዴራልም ይሁን በክልል ደረጃ ያለ ባለስልጣን የእናንተ እርዳታ እንደሚያስፈልግ የጠየቀ አለ? ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግስት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የሚፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው። በዓለም አቀፍ ደረጃ ያለውን ካየን አሁን ጉዳዩ ተነስቷል። ነገር ግን ለአጭርና ለረጅም ጊዜ የሚሆን እርዳታ ማቅረብ የሚቻለው መንግሥትና ግብረ ሰናይ ድርጅቶች በጋራ የተሻለ እቅድ አቀነባብረው ሲሰለፉ መሆኑን በድጋሚ አሰምርበታለሁ። ዩናይትድ ስቴትስ እንደ አንድ ዋና ለጋሽ ሀገር ተፈናቃዮቹን መልሶ በማቋቋም ረገድ እስካሁን በተጨባጭ የሰጠችው እርዳታ ይታወቃል ወይ? በኢትዮጵያ የአሜሪካ አምባሳደር አካባቢውን በጎበኙበት ወቅት ብዙ ነገሮችን አስተውለዋል። ከዚያ በኋላ የተወሰደ እርምጃ አለ ወይ በእናንተ በኩል? አምባሳደሩ ከሁለቱም ወገን የተፈናቀሉ ሰዎች ያሉባቸውን አካባቢዎች ጎብኝተዋል። አጥብቀን የምናስብበት ጉዳይ ነው። ቀደም ሲል እንደ ገለጽኩት ደግሞ የአፍሪካ ጉዳዮች ሚኒስትሩ አምባሳደር ዶናልድ ያማሞቶም ይህንኑ ጉዳይ አንስተዋል፣ አካባቢውን እርሳቸውን በጐበኙበት ጊዜ። ነገር ግን ለችግሩ ስፋት ያለው ምላሽ ለመስጠት ደጋግሜ እናገራለሁ፣ የተቀናጀ እቅድ መንደፍ ያስፈልጋል፣ የምንሰጠው እርዳታ ጥቅም ላይ መዋሉን ለማረጋገጥ የጋራ ፕላን ወሳኝ ነው። ኢትዮጵያ ውስጥ በብሔረሰቦች መካከል የውጥረቱ እያደገ መምጣት አሳሳቢ ሆኗል። ኤምባሲው እቅድ ይኖረው ይሆን? አፋጣኝ ምላሽ ለማግኘት የሚያስችል በማኅበረሰቦች መካከል እርቀ ሰላም የሚያወርድ ዝግጅት ለማስተናገድ ቀጥሎ ለኤምባሲው ቃል አቀባይ የቀረበ ጥያቄ ነው። አዎን፣ እኛም በዚህ ጉዳይ ላይ ነበር እየተነጋገርን ያለ ነው። አስገራሚ ነው፣ ምክንያቱም ከሰዎች የምናገኛቸው ምላሾች የተለያዩ ናቸው። አንዳንዶቹ እንዲያውም ውጥረት የለም ይላሉ። በመንግሥቱና በማኅበረሰቦች መገናኛ ብዙኃን በሁለቱም ወገን የሚሰጡ አስተያየቶችም እንዲሁ የተለያዩ ናቸው። ነገሩ ግን አሳሳቢ ነው። የዘር ልዩነት ኢትዮጵያን ወደፊት በማራመዱ በኩል አይረዳትም። ወደፊት ልናያት የምንፈልጋትን ኢትዮጵያን አያመጣም። ስለዚህ ሁላችንም የምናበረታታው ሰላማዊ ድርድር በመቻቻልና በመከባበር ላይ የተመሠረተ ሰላማዊ ንግግር እንዲኖር ነው። ኢትዮጵያ ደግሞ ረጅም ታሪክ ያላት አገር ናት። በታሪኳ ሁሉ ደግሞ የተለያየ እምነትና የተለያዩ ቋንቋዎች የሚናገሩ ሕዝቦች በመቻቻልና በመከባበር ለረጅም ጊዜ የኖሩባት አገር ናት። ያ ተቀይሮ ማየት አንፈልግም። ለምሳሌ ይህን በተመለከተ አንድ ያደረግነው ነገር ዘንድሮና ባለፈውም ዓመት ዓመታዊ የቪዲዮ ውድድር በማዘጋጀት ስለ ጾታ እኩልነትና ስለ አካል ጉዳተኞች አስተምረናል። የዘንድሮ የቪዲዮ ውድድር ደግሞ ርዕሱ ያተኮረው ኢትዮጵያውያን ስለ መቻቻልና ተከባብሮ ስለ መኖር አስፈላጊነት እንዲተርኩ ነው። ይህን መሰል ውድድር ኢትዮጵያውያን በአንድ ሀገር ውስጥ ሲኖሩ ጠንካራ ተቻችሎና ተከባብሮ የመኖር ታሪካቸውን ለማቆየት ያስችላቸዋል የሚል እምነት አለን። ኤምባሲው ከዚህም በተጨማሪ በፌስቡክ ገጹ ላይ ከአድማጮችና ከፕሮግራሙ ተከታታዮች ለሚቀርቡለት ልዩ ልዩ ጥያቄዎች መልስ በመስጠት ሀሳቦች በነጻ እንዲዘዋወሩ ለማድረግና ልምዶችን ለመለዋወጥ እንደሚሞክር በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮለስ በርነት አክለው አስረድተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ጉዳይ ድርጅት አይ ኤም ኦ ገለጻ መሰረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ያወጣው ሪፖርት ደግሞ እንደ አውሮፓ አቆጣጠር ከ2015 ወዲህ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የተፈናቀሉ ሕዝቦች አንድ ሚሊዮን አካባቢ እንደሚደርስ ይጠቁማል። የምትከታተሉት የጋቢና ቪኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። በርካታ ኤርትራውያን እና ሱዳናውያን የእስራኤል መንግስት በስደተኞች ላይ ያወጣውን ህግ በመቃወም ዛሬ ሰላማዊ ሰልፍ አድርገዋል። የፖለቲካና የኢኮኖሚ ጥገኝነት ያልተፈቀደላቸው በርካታ ኤርትራውያን ስደተኞች ወደ መጡበት ሀገር ወይም ስደተኞችን እቀበላለሁ ወዳሉ ሁለት የአፍሪካ ሀገራት ሩዋንዳና ኡጋንዳ ማለት ነው በሶስት ወሬ ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ አሊያም ለእስር እንደሚዳረጉ የእስራኤል መንግስት ትዕዛዝ ካስተላለፈ ከሰላሳ ቀናት በላይ ተቆጥረዋል። ወደ ሶስተኛ ሀገር እንዲሄዱ የተነገራቸው በርካቶቹ ስደተኞች በሆቴሎች የስደተኞች በሁለት የስደተኞች ማቆያ ጣቢያ ውስጥ ይገኛሉ። የሁለቱም ሀገር ስደተኞች የእስራኤል መንግስት ያስቀመጠውን መላ እንደማይቀበሉትም ይገልጻሉ። ተከስተ የማነ በእስራኤል ሀገር ለሰባት ዓመታት ያለ ፈቃድ ኖሯል እንዲወጡ ከተነገራቸው ስደተኞች መካከልም አንዱ ነው። የዛሬውን ሰላማዊ ሰልፍ በተመለከተ በማብራራት ይጀምራል። መስታወት አድርጋው ናት ያነጋገረችው በጣም ብዙ ሰው ነው የዛሬ ስምንት ሺህ ይሆናል ለመሰለች ዘጠኝ ነው ምናምን ትልቅ አውቶቡስ በሀምሳ አራት ሀምሳ ምናምን የሚይዙ አውቶቡስ ሄደዋል። በዛ በእግር በትንንሽ መኪና በምናምን የሄደው ደግሞ ቁጥር የለውም እና በአጠቃላይ ወደ ስምንት አካባቢ ይሆናል ግምቱ ማለት ነው። በሰላማዊ ሰልፉ ላይ የገለጻችኋቸው ጥያቄዎች ምን ምን ነበሩ? ያው ጥያቄው እኛ የምንለው እዛ የኤምባሲ የሩዋንዳ ኤምባሲ አካባቢ ነበር የሄድነው። በጃፍ ላይ አቁሙት የምትነጋገሩት እኛ አገር አለን። መሄድ ከተፈለገ ወደ ሀገራችን ነው መሄድ ያለብን ሀገራችን አለመሄዳችን ይሄ ሌላ ጉዳይ ነው። እናንተ ግን ለምንድነው ነው ያለ ዜጎቻችሁ እንቀበላለን ብላችሁ የምትናገሩት? በቀደም ያደረግነው ነው እና ዛሬ ያደረግነው ነው አንድ አይነት ነው። ሰላማዊ ሰ ምላሽ ከማን ነው የምትጠብቁት? እንግዲህ አሁን ሩዋንዳ ኤምባሲ ከሆነ የሄዳችሁት ሩዋንዳ ኤምባሲ በእስራኤል ሀገር ስልጣን የለውም። ምን እንዲመልሱላችሁ ነው እናንተ የምትጠብቁት? ምንፈልገው የሚመለስልን ምንፈልገው ሩዋንዳ ስደተኞቹን እቀበላለሁ ማለት የለባትም ሩዋንዳ። የሩዋንዳ ዜጎች ብቻ ነው መቀበል የምትለው እንጂ የሌላ አገር ዜጎች መቀበል መብቶ አይደለም፣ አቅምም የላት እዛ ወሳ ለመጣል እና ለመሞት ነው። ሩዋንዳ የሩት ሰዎች ወንድሞቻችን በመላ ዓለም እያየናቸው ነው። እንቀበላለን የሚሉት ስለምንድን ነው ይህን የምትሉትም? አቁሙት ነው እንጂ ለእስራኤል ሀገር እንዲናገሩልን አይደለም። ጩኸታችሁን ወደ እስራኤል መንግስት ለምን አላደረጋችሁም? ለእስራኤል መንግስት ሁሌ እየጠየቅ ነው ነው ራሱ እንኳን የእስራኤል ዜጎች ከኛ ጋር የሆኑ ሆኖ እየጠየቁት ነው። በቀደም የእርሻ ላይ አንስተን ነበር። የአስራ አንድ እና የአስራ ሁለት ክፍል ተማሪዎች ሰልፍ ወጥቶ ነበር። እኛ ደግሞ ከእነሱ ጋር ቆመን ነበር እና እሱ ነው ጥያቄው ናታንያሁ ከት ቤት ፊት ላይ እዛ ነው ያመሸ ነው። እና የእስራኤልን መንግስት ከመጠየቀው አቋርጠን አናውቅም። ሁሌንም የምንጠይቁ ዜጎች ሳይቀሩ ነበር ዛሬ የነበሩ ብዙ ኢትዮጵያ ቤተ እስራኤሎች ነበሩ። በጣም ደስ የሚል ስሜት ነበር። እና ጥያቄያችን እንደዛ ነው። ይሆናል አይሆንም የሚለው ወደፊት እናየዋለን። ግን እኛ ማድረግ የምንችለውን ነገር አድርገናል ማለት ነው። ሱዳናውያንም ከእናንተ ጋር አብረው ነበሩ? በሰላማዊ ሰልፉ ላይ ነበሩ? አዎ አዎ አዎ ነበሩ። ኤርትራውያንና ሱዳናውያን እንደምንመለከተው እነሱም ነበሩ ከኛ ጋር። ያው ጥያቄ ሁለታችን ነው የምንጠይቀው። ሁለታችን ነው እንደዛ የሚሉት። አብረን ነው የወጡት። እነሱ ዛሬ በጣም የሚገርሙ በሙሉ ሱቅ፣ ምግብ ቤት ምናምን የእኛ የሀበሻ ብዙ ምግብ ቤት ብዙ ሱቆች ናቸው ያሉት፣ እና ዛሬ ተዘግቶ ነው የዋሉ ይህንን ጥያቄ ለማጠንከር በሙሉ ሰው እዛ ነው የዋለው። በጣም በጣም ብዙ ሰው ነበር። ያው እንግዲህ ስምንት ሺህ ገደማ ሰው ቀላል አታገኘውም። ስራውን አቋርጠው ምን ምሎ ምን ምሎ ነው የመጣው። የእስራኤል መንግስት ምንም አይነት ለውጥ ወይም ምላሽ አላደረገም አይደል? እስካሁን ድረስ እስካሁን ምንም አይነት ለውጥ እና ምላሽ አላደረገም። ለምን አያረግም? አሁን ወደፊት ነው የሚታየው እንጂ አሁን አያረግም። ለምን አንዳንድ ተስፋ ወረቅ ሰዎች እየሄዱ ስለሆኑ እነዚህ ሰዎች እሱ ካቋረጠው የሚሄዱትን ያቋርጡ። ቅምንዳም እያባሰው ነው አንዳንዴ ያፈሳም አለ። ማን እንደምታፈስ መቼ እንደምንታፈስ አናውቅም። ሁሌ ነው ሳምንቱ ያቁሙታል። ከሳምንት አንድ ቀን ደግሞ ያው ተደብቆ ነው የሚያፍቱት፣ ያቆሙታል። እንደገና ደግሞ ይጫው፣ እንደዛ ነው ያው ድሮ እንደነበረው ነው። ያፈሷቸውን ምንድን ነው የሚያደርጉት? ያፈሷቸው ሰዎች ወደ እስር ቤት ነው የሚሄዱ። ቪዛ የሌለው ብዙ ቪዛ የሌለው ሰው አለ። እስር ቤት ግባ ተብሎ ያልገባ ወደ ሆሎት ማለት ነው። ሆሎት ያልገባ ሰው ሱ ቪዛህ ኔ ያዋሉ ያው ቪዛ ያልታደሰ ከሆነ አንድ እስር ቤት ያስገብሃል። እዛ ሳይሆን የሚባሉ የኤርትራ መንግስት አንድ ያወጣው መግለጫ ነበረ፣ ለተመላሾች ከፍ ያለ ገንዘብ እንዲከፈል እናንተ ተስማሙበት አላችሁ አንድ ሰው ከሀገሩ ወጥቶ እያለበት ሀገር ደግሞ አልፈልገውም ካለ ወደ ሀገሩ ብቻ ነው መመለስ የሚችለው። አሁን የኤርትራ መንግስት አሁን ያለው መንግስት ለእያንዳንዱ ሀምሳ ሺህ ዶላር ክፈሉን፣ እኛ ሰዎቹን እንቀበላቸዋለን፣ ዜጎቻችን ናቸው፣ እንቀበላቸዋለን። በዛ አድርገን ደግሞ እናጣቻቸዋለን ምናምን። እዚህ ብዙ ሰው ነው ያለው። ብዙ ሰው መንግስቱን የሚደግፋለን፣ ብዙ ሰው መንግስቱን ነው የእስራኤል መንግስት የእኛ ችግር ጠንቅቆ ያውቃል። በትክክል በስነ ስርዓት ያውቃል። ስለሚያውቅ ወደ ኤርትራ ሂዱ አላለም። ወደ ሶስተኛ ሀገር ወደ ሶስተኛ ሀገር ሲባል ወደ ወደ ለምን ወደ ሰለጠኑ ሀገር ሂዱ አይሉ። ሰላማዊ ሰልፉን አድርጋችኋል። አሁን መልስ የምትጠብቁት ከሩዋንዳ ያው አልፈልግም ብላ አልቀበልም እንድትል ነው። የእስራኤል መንግስትም አንድ መፍትሄ እንዲሰጣችሁ ነው የምትጠብቁት። እንደዛ ነው። ሰላማዊ ሰልፍ ግን በዛሬ ያው አይቆም፣ ያው ይቀጥላል። ሁሌ ይቀጥላል። ገና በኢየሩሳሌም ይቀጥላል። መቼ እንደሆነ አልታወቀም። ያለው ሀሳባችን ፍላጎታችን ችግራችን እስኪ ቃለልልን ድረስ ያውኛ አሁን ጊዜ እንጨዋለን አቅማችን ምጨው ነው። ምንም የምናደርገው ነገር የለም። በእስራኤል ሆሎት በተባለ የስደተኞች ማቆያ ጣቢያ ውስጥ ከሁለት ሺህ በላይ ኤርትራውያንና ሱዳናውያን ውጡ የተባሉ ማለት ነው አሁን ይገኛሉ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነበር። የስርጭት መሐንዲሱ ፒትስ ፒተር አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። राडियो सॻले अमेरिका